ዮናታን ተስፋዬ በፌስቡክ ገጹ በጻፋቸው ጽሑፎች የፌዴራል ከፍተኛ ፍርድ ቤት የጸረ ሽብር ሕጉን መሰረት በማድረግ ስድስት ዓመት ከስድስት ወር ውሳኔ አስተላልፎ እንደነበረ ይታወቃል። ጠበቃው አቶ ሽብሩ በለጠ ጉዳዩን ለፌዴራል ጠቅላይ ፍርድ ቤት ያቀረቡት አቤቱታ በተመለከተ ጠይቀናቸው እንዲህ አስረድተውናል። ይግባኙ በአማራጭ የቀረበ ሲሆን፣ አንደኛው የሽብርም ሆነ ሌላ የወንጀል ተግባር አልተፈጸመም። ስካዎቻችን እንዳስረድሁት የሰነድ ማስረጃዎቹ እንደሚያሳዩት ዮናታን ሀሳብን በነፃነት የመግለጽ ህገ መንግስታዊ መቱን ተጠቅሞ ከጓደኞቹ ጋር በፌስቡክ አካውንቱ የተጻጻፈው ነው እንጂ ተግባርም ሆነ ሌላ ወንጀል ለመስራት የፈጸመው ስላልሆነ ሳተኞች ውሳኔ ውድቅ ሆኖ በነጻ የተናረትድን የሚለው የመጀመሪያው አማራጭ ነው። ሁለተኛው አማራጭ የነበረው የሽብር ወንጀል ያልተፈጸመ መሆኑም በፀረ ሽብር ህጉ ላይ የተመለከተው የዚህ የማበረታታት የሽብርተኝነት ማበረታታት ወንጀልን የሚያሟላ ስላልሆነ በማስረጃዎቻችንም ክሱን ያስተባበልን ስለሆነ የሽብር አይደለም። ሌላ ወንጀል ተፈጽሟል ከተባለ በዛው ልክ ጥፋተኛ ሊባል እና ይታረም ይገባል። በተያያዥም ደግሞ ቅጣቱ እጅግ ተጋኗን። የቅጣት ምክንያቶች ያቀረብናቸው ስድስቱ በሙሉ አልተወሰዱልንም። ሶስቱ ሲወሰዱ ሶስቱ ሳይወሰዱ ሳይቀበላቸው ፍርድ ቤት የቀረበትን ምክንያት ሳይገልጽ እንዲ አልፏቸዋል የሚል ነው። ዛሬ ያስቻለው የፌዴራል ጠቅላይ ፍርድ ቤት ስለሰጠው ውሳኔ ጠበቃ ሽብሩ በለጠ ተከታይን ብለዋል። በዛሬ ዕለት የፌዴራል ጠቅላይ ፍርድ ቤት እንግዲህ ባለፈው የግራ ቀኙን ክርክር ሰምቶ ነበር። ከክሱ ጀምሮ በአቃቤ ሕግም በይግባኝ ባይም የቀረቡትን ማስረጃዎች ከመረመረና የስር ፍርድ ቤትን ውሳኔ ከሕጉ ጋር ካገናዘበ በኋላ ኦነግ ያስጀመረውን ይባል እንጂ በምስክሮችም ሆነ በሆናታን በኩል በመከላከያ ማስረጃነት የቀረበው የጠቅላይ ሚኒስትሩ ሪፖርት ኦነግም ሆነ በሽብርተኝነት የተፈረጀ አካል ያቀጣጠለው አለመሆኑን ህዝቡ በመልካም አስተዳደር ብሶት ምሬት የተነሳ መሆኑን በመቀበል ኦነግ የለም እየተባለ ህዝቡ በመልካም አስተዳደር እጦት ምሬት ነው የተነሳው እየተባለ ከሽብርተኝነት ጋር የሚያያዝበት ሁኔታ የለም። በስር ፍርድ ቤት ከጠቅላይ ሚኒስትሩ ንግግር ውስጥ ጸረ ሰላም ኃይሎች ተብሎ የተመለከተውን ቢሆን ኦነግን የሚመለከት መሆኑ ወይም ሌላ ለመኖሩ የሚያስረዳ አይደለም በማለት ነው እንግዲህ ውድቅ ያደረገው። ያንን ካደረገ በኋላ የዮናታንን ጽሑፎች አንድ በአንድ መርምሮ ምንም እንኳን ዮናታን በጽሁፎቹ ለሰው ልጅ ህይወት ክብር እንዳለው የሚያሳይ ቢሆንም የጻፋቸው ጽሁፎች በህገ መንግስቱ አንቀጽ ሀያ ዘጠኝም ሆነ በሌሎች ኢትዮጵያ በተቀበለቻቸው ዓለም አቀፍ ስምምነቶች ሀሳብን በነጻነት የመግለጽ መርስ ላይ የተቀመጡትን ገደቦች አልፏል በማለት የጸረ ሽብር ህግን አልተላለፈም፣ ግን በመደበኛው የወንጀል ህግ ጥፋተኛ ነው በማለት በወንጀል ህጉ ሁለት ሃምሳ ሰባት መሰረት የጥፋተኝነት ስ የሰጠ መሆኑን ገልጾ አብሮም በስር ፍርድ ቤት ያቀረብናቸው ሶስቱን ይመስለኛል፣ የትኞቹ እንደሆነ ፍርድ ቤቱ በግልጽ አልጠቀሰም የቅጣት ማቅለያዎችን ወስጅ ያለው ነገር ግን የስር ፍርድ ቤት በጸረ ሽብር ህጉ ጥፋተኛ ሲለው የድርጊቱን አፈፃፀም ቀላል ብለውት ነበር። እኛ የድርጊቱ አፈጻጸም ከባድ አድርገን ቅጣቱን በማስላት በሶስት ዓመት ከስድስት ወር እንዲቀጣ ወስነናል ብሎ ነው ዛሬ ውሳኔ የሰጠው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። Keadis Addis